በኢትዮጵያ ሶማሌ ለተከሰተው ድርቅ ምላሽ ከመስጠት አንጻር የውሃ አቅርቦት ዋናው ጉዳይ መሆኑን የክልሉና የአሜሪካ ኤምባሲ ባለሥልጣናት ተናግረዋል። ይህም ሆኖ ክልሉ ከውሃ አቅርቦት አንጻር የዛሬ 15 እና 20 ዓመት ከነበረው በተሻለ ሁኔታ ላይ እንደሚገኝ ተገልጿል። ጉብኝቱ በአንድ በኩል የድርቁን አስከፊነት

በሌላ በኩል ደግሞ ተስፋ ሰጪ እንቅስቃሴዎችን የተመለከቱበት እንደሆነ በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።

ከዶሎ ዞን ዋርዴር ከተማና አጎራባች ወረዳዎች የመጡ ነዋሪዎች በአካባቢው ለተገኙት የዩናይትድ ስቴትስ ኤምባሲና ዩኤስኤአይዲ የስራ ኃላፊዎች አቀባበል እያደረጉ ነው። እነርሱ እንደሚሉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የተጠገነው የቧንቧ ውሃ ማከፋፈያ ድርቁን ለመቋቋም አስችሏቸዋል።

የሰባት ልጆች እናት የሆኑት አሚና መሐመድ አብዱሌ ይህንኑ ነው ለአሜሪካ ድምፅ ያብራሩት። ዋኑ ከፋይድ ነቢይ ባኑ ሀላይ ዋኑ ኒምዐውነይ ዋኑ ብርዋቀውነይ ዋኑ ማይዳናይ ዋኑ ስከወና ክሰንሀይ ኢላሂዩም በነገ ወና ክሰን ከውሃ ከተገኘ በኋላ ብዙ ያው እንስሳታችን እኛም የመንገመጠጣት

ብዙ ተጠቅምናል። መቆፈሩ በፊት በጣም ተቸገርን ነበር። እንስሳችን ሁሉም አልቆ ነበር። የተወሰነ ትንሽ ነው የቀረው በድርቁ ምክንያት። ከጎረቤት ጀረር ዞን ወረዳዎች የመጡ ሰዎች ሳይቀሩ በዚህ የቧንቧ ውሃ እንደሚጠቀሙ ከብቶቻቸውንና ግመሎቻቸውን እያያዙም እንደሚመጡ ነዋሪዎቹ ገልጸዋል። የዋርዴር ከተማ ነዋሪ የሆኑት ሀኪም

ибрагим

በልዑካን ቡድኑ የተጎበኘው የዋርዴር የውሃ ማከፋፈያ ቧንቧ የዩናይትድ ስቴትስ መንግስት በተለያዩ አጋሮቹ ጭምር ከሚያካሂዳቸው መሰል ፕሮጀክቶች አንዱ መሆኑ ተገልጿል። ድርቁ ያስከተለውን ጉዳትና እየተሰጠ ያለውን ምላሽ የተመለከቱት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማንም የውሃ አቅርቦት ዋናው ጉዳይ መሆኑን ነው ለአሜሪካ ድምፅ ያብራሩት። ግ ንር ግ ንር

ባጠቃላይ ለሰዎች አሳሳቢ የሆነው ትልቁ ጉዳይ ውሃ ይመስለኛል። ከጉዟችን ዋነኛ ትኩረቶች አንዱም የምግብ ስርጭቱ ብቻ ሳይሆን እዚህ ባለንበት ከተማ ያ ስርጭት ሲካሄድ እየተመለከትን ነው፣ ነገር ግን ሰዎች እንዴት ውሃ እያገኙ እንደሆነ መመልከት ነው። ከዚህ አንጻር አገራቸው የበኩሏን እያደረገች መሆኑንም ጠቁመዋል። የኢትዮጵያ ሶማሌ ብሔራዊ ክልል ፕሬዝዳንት አብዲ መሐመድ ኦማርም

የዩናይትድ ስቴትስ መንግስት በዓለም አቀፍ የህይወት አድን ኮሚቴ አይአርሲ አማካኝነት በዚሁ በውሃ አቅርቦት ዘርፍ የሰራቸውን ስራዎች በምሳሌነት ጠቅሰዋል። ትልቅ ስራ ሰርተ። ለምሳሌ ሀልጂድ የሚባል ውሃ ጉድጓድ እነሱ ነው የቆፈሩት በዩስአይዲ ድጋፍ ማለት ነው። በዩስ ድጋፍ እንደገና ደግሞ ብርቆት ወረዳ ያለው ውሃ ጉድጓድም ገርጓን የምትባል ቀበሌ ያው በዩስድ ነው የተቆፈረው ማለት ነው። ሌላ ሀልጂድ የሚባል

አን ወይ 30 ሆት ስፖት ኤሪያ ጥሩ ጥሩ። ይሄ ደግሞ ባለፈው እኛ ነው የጠየቁ ነው ኤንጂዎቹ ወደ ውሃ ቁፎራ መግባት አለባቸው ብለን በጠየቅነው መሰረት መልስ ሲሰጡ እነሱ ሶስት ናቸው። በፌዴራሉና በክልሉ መንግስታት እንደዚሁም በአጋሮች አማካኝነት የተሰሩ ስራዎች የአካባቢውን የውሃ አቅርቦት ችግር በአንጻራዊ መልኩ እየቀነሱ መምጣታቸውን አቶ አብዲ ተናግረዋል። አሁን ያለው የውሃ አቅርቦት ሁኔታም

ከ15ና 20 ዓመታት በፊት በተከሰተው ድርቅ ወቅት ከነበረው እጅግ የተሻለ መሆኑን ያብራሩት፣ ለምሳሌ ድሮ የውሃ ጉድጓዶች የለንም፣ አሁን ውሃ ጉድጓድ አለ። ለምሳሌ እዚህ አካባቢ አለ፣ አንደርግሮንድ ወተር አለን ማለት ነው። ስለዚህ ድሮ በቃ ሶማሌ ድርቅ ሲከሰት ብዙ ሰው የሚያልቀው ውሃ አለመኖር፣ አሁን ውሃ አለን፣ ግን ውሃው ያሉት የተመረጠ አካባቢ ነው፣ ሁሉም አይደለም።

ያንን ከዛ ወስደን ነው የምናከፋፍለው። አሁን በቦቴ ወተር ትራኪንግ በቃ የውሃ መቅዳት እያዝ ነው። ድሮ ለምሳል ጅጅጋ እስከ ዶሎ ዞን ሞርዴን 500 ኪሎ ሜትር ነው፣ 500 ኪሎ ሜትር ነበር ውሃ የሚቀዳው። ከጅጅጋ ዋርዴር 500 ኪሎ ሜትር ነው። የዛሬ 15 ዓመት፣ 20 ዓመት ድርቅ ለዋርዴር ከጅጅጋ ነበር የሚቀዳው ውሃ። አሁን ግን ዋርዴር ራሱ ውሃ አለው። ሌላ ደግሞ ሀርሽን ከፍተኛ የውሃ ችግር ያለበት ድርቅ እያለም ግን ውሃ ተቆፍሯል። አዋሬ ከፍተኛ ድርቅ ያለበት ነው፣ ውሃ አለ ግን

ለላ ዮአለ እሱኑም ከፍተኛ ድርቅ ያለበት ውሃ ነው። ሌሎችም አሁን እየተቆፈሩ ነው። ስለዚህ አሁን እናንተም ያያችሁ ዶሎ ዞንና ቆራሓይ ዞን መሃል ለሄል ዑብ የምትባል ቦታ ውሃ ተቆፍሯል። ግን ብዙ ሰው በውሃ ችግር የሚሞት የነበረ አካባቢ ነው። ስለዚህ ፌደራል መንግስትም ክልል መንግስትም፣ እንደገና ኤንጂዎች ነው መልስ ይስጡ ነው።

በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን እንዳሉትም በውሃ ላይ ትኩረት መደረጉ ተገቢ ነው። የበለጡ እንስሳት እንዲሞቱ ያደረገውም የውሃ አቅርቦ ችግር ነው። ጉብኝታቸውም በአንድ በኩል የድርቁን ከባድነት፣ በሌላ በኩል ደግሞ ተስፋ ሰጪ ሁኔታዎችን እየተመለከቱበት እንደሆነ አብራርተዋል።

ጉብኝቴ ይህ ድርቅ ገሃድ መሆኑን አረጋግጦልኛል። እኔ እናንተ መንገዳችን ላይ የሞቱ ግመሎችን ተመልክተናል። ግመል ያለ ውሃ ለሰላሳ ቀናት መቆየት ይችላል። የግመል መሞት ታዲያ የከባድ ድርቅ ምልክት ነው።

የተስፋ ምልክቶችም አይተናል። የውሃ ማሰራጫዎች፣ ውሃ የሚያመላልሱት መኪናዎች፣ የእርዳታ ስርጭት ተመልክተናል። ሰዎች በአህዮቻቸው፣ በብስክሌቶቻቸው ወይም የሚታደለውን እህል ወደ ቤት በሚወስዱላቸው ሌሎች መንገዶች የሚመጡባቸው ቦታዎች። በኢትዮጵያ ሶማሌ ብሔራዊ ክልል ለተከሰተው ድርቅ ምላሽ ለመስጠት የሚካሄደው እንቅስቃሴ ዕለታዊ ምገባን ጭምር ያካተተ ነው።

የሚላስ የሚቀመስ የሌላቸው ሴቶችና ወንዶች የሚመገቡበት አንድ ስፍራም በማሳያነት ተጎብኝቷል። የዓለም የምግብ ፕሮግራም አስተያየት ከተካተተበት ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።